ሰላም ጤናስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል የእሮብ ምሽት ህዳር 7 2015 ዓ ም የጋቢና ቬ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ በቀጥታ ወደ እናንተ መተላለፉን ጀምሯል። ከአሁን ሰዓት ጀምሮ ወደ እናንተ ከምናደርሳቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። በቀጣይ መደረግ ያለበት ብዬ ማስበው ማለት ነው ሁለት አመታችን ከስረናል። ኦሬዲ አንመለስም ና እሱ የምናካከስበት ነገር እንዲፈጠር ነው የምፈልገው። የመንግስት አካላት አሉ ቢያንስ ሁለት አመታችን የሚያካከሱት ወጣትን መፍጠር የሚችል የወጣትን የማጎሎት ና ሳይኮሎጂ ስትሪት ማድረግ የሚችል ብዙ ተቋማት እንዲከፈትልን ነው የምፈልገው። የሰማችሁት ወጣት ሮሃ የማንን ነው፣ በትግራይ ክልል ወጣቶች መካከል አንዷ ናት። ስለ ሰላም ስምምነቱ በትግራይ ክልል ያሉ ወጣቶች ምን ይላሉ? ምን ያስባሉ ከዚህስ ምን ይጠብቃሉ? ከአሁን በኋላ ባለው በሚለው ዙሪያ ዘገባ አጠናቅረናል። እሱን በምሽቱ የምናስደምጣችሁ ይሆናል። በሌላ በኩል የትምህርት ሚኒስቴርና ኢትዮ ቴሌኮም በጋራ በመተባበር በነጻ የሚቀርብ የእንግሊዝኛ መማሪያ ማዘጋጀታቸውንም አስታውቋል። እሱንም በተመለከተ ጥንቅር ይኖረናል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ የዓለም አቀፍ ዘገባዎችን ይዘና ወደ እናንተ የመጣ ነው አይደን ገረመው፣ መሰናዶውን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ ዘንድ በአክብሮት እንጋብዛለን። ከሳምንታት በፊት በኢትዮጵያ መንግስትና በሕወሓት መካከል የሰላም ስምምነት ተፈርሟል። ይህ ስምምነት በትግራይ ክልል ውስጥ በሚኖሩ ወጣቶች ዘንድ የፈጠረውን ስሜት ለማወቅ ባልደረባችን ሙልጌታ አጽፋ የተወሰኑትን አነጋግሮ ተከታዩን አሰናዷል። አድሓኖም ሰርጸ ይባላል ከትግራይ ምዕራባዊ ዞን ቆራሪት ከተማ ተፈናቅሎ በሽረ እንዳስላሴ ከተማ ይኖር እንደነበረ ገልጾ ጦርነቱ ከባለፈው ነሐሴ ወር ዳግም ሲነሳ ደግሞ እንደገና ወደ መቀለ ከተማ መፈናቀሉ ተናግሯል። የሰላም ስምምነቱ መፈጸሙ በበጎ እንደሚያዩም አድሓኖም ገልጿል። የሰላም ስምምነቱ ተካሄደ ሲባል፣ ያው እንደማንም ጦርነት ባለበት አካባቢ እንደሚኖር ሰው ያው ሰላም ሲባል ደስታ ነው የሚሰማ ምክንያቱም ይህንን ጦርነት በማዶ ሁነህ እንድታየው እንኳን አይፈቅድልህም። ይመጣና ድሮን ይደበድብሃል። ይመጣና ያው ከባድ መሳሪያ አጠገብህ አርፎ የሆነ ነገር ያጠፋብሃልና እጅግ በጣም ይጎዳል። ሰላም ሲባል እጅግ በጣም እደሰታለሁኝ። በተለይ እኔ ወጣት ነኝ፣ ነገ ማስበው ነገር አለኝ፣ ለዚህ ሀገር፣ ለዚህ ቤተሰብ፣ ከሁሉም በላይ ለራሴ ለቤተሰብ የመትረፍ ፈልጋለሁኝና እጅግ በጣም ሰላም ሲባል ደስታ ይሰጣል። ብዙ ጓደኞች ተደስተዋል። በጦርነቱ የተፈጸሙ ወንጀሎች ፍትሕ በማስፈን ዙሪያ ግን ጥርጣሬ አለኝ ብለዋል አድሃኖም። ጥያቄነቱ ጉዳይ ግን አንድም ሆን ተብሎ የታየ ነገር አይመስለኝም ዝም ብሎ መባል ስላለበት የተጻፈ ነው የሚመስለኝ። ግን ከሁሉም በላይ ችግር የሚመስለው ጥያቄነቱ ጉዳይ ለአፍሪካ ህብረት እንደውም በኢትዮጵያ ማዕቀፍ የሚካሄድ ነው የሚለው። ስለዚህ እኔ ገዳዬን መንግስት ራሱ ራሱን ሊቀጣ አይችልም። ስለዚህ እንኳን እሱን ይቅርና በትግራይ ላይ ደግሞ የደረሰው የተደረገው ደግሞ እኔ ለዓለም ህዝብ እንግዳ ነው ብዬ ነው የማስበው። ጦርነትም አይደለም እኔ ጦርነት ነው ብዬ አላስብም። በትግራይ ላይ የተፈጸመው ነገር ከጦርነትም በላይ ነው። ስለዚህ መጠናትም አለበት። እኔ ምክንያቱም እዚህ ኖሬ ነው የማውቀው እጅግ በጣም የሚሰቀጥጥ ነው ማት ጦርነት እኮ ያው የትግራይ መሬት ከ ሀያ አምስት አመት በላይ አድርጎ አያውቅም ጦርነት ሳይደረግበትና ወላጆች ወላጆቻችን ታላቅ ወንድሞቻችን እኮ ይነግሩናልና እንደዚህ አይነት ጦርነትም አላዩም አልተነገረንም። ከሁሉም በላይ ግን ለዚህ ህዝብ ፍትህ ሳትሰጥ ሰላም ኑር ማለት፣ ፍትህ ሳይሰጠኝ እንዴት ነው አምኘው መኖር የምችለው? እዚህ ሰመረ መኮንን የተባለ ሌላ ከሽረ እንዳስላሴ ከተማ በጦርነቱ ምክንያት ተፈናቅሎ ወደ መቀለ ከተማ የመጣ በበኩሉም ሰላም ስምምነቱ በጣም ደስ ብሎኛል፣ የዘገየም ቢሆን በጣም ደስ ብሎኛል። ይሄ የሰላም ውይይቱ ከጦርነቱ በፊት ቢሆን ኖሮ የብዙ ሰዎች ሕይወት ሳያልቅ የብዙ ሰዎች ሕይወት ሳይመሰቃቀል መቆም የሚችልበት እድል እንደነበረ ይታየኛል። አሁን ሆኜ ሳስበው ያው የመድፍ ድምፅ የድሮን ድምፅ ሳንሰማ የዋልንባቸው ቀናቶች ናቸውና ያው የወጣቱ ፊትም ፈገግ ብሎ የሳቀ ምናምን ስታየው ነው ደስ የሚል ስሜት ይሰማል። እንደ አንድ የትግራይ ወጣት ና የትግራይ ወጣት ያው ስለ ጦርነት በፊልም ወይም ደግሞ ሰው ነግሮት ምናምን አይደለም የሚያውቀው ና ጠባሳው እስካሁን አለ፣ በአባቶቼም አለ፣ በአያቶቼም አለ ና ይሄ ጠባሳም ወደ እኔ ተርፎ አሁን ብዙ አስከፊ የሆነ ጦርነት አይተናል። አስከፊ የሚያደርገው ተራ ሲቪሊያኑም ሲሞቱ ነበረ። ላይ የትግራይ ህዝብ ፍትሐዊ ጦርነት ነው ያካሄደው ብዬ ነው የማስበው ና ይህ ፍትሐዊ ጦርነት ላይክ ሰላም ለማምጣት የገባበት ጦርነት ነው የሚመስለኝ እንደኔ እይታ እና በጣም ብዙ ህልም የነበራቸው ለሀገራቸው ብዙ ነገር የሚያስቡ የነበሩት ባለህልም ወጣቶች ነው ያጣንበት ይሄ ጦርነትና ያው ወደ ሰላም መምጣቱ በጣም ደስ ብሎኛል። ይሄ የሰላም ሁኔታው በዛው እንዲቀጥል የትግራይ ህዝብም የደረሰበት ሰብአዊ እና ማቴሪያላዊ ድቀት ተመልሶ ዳግም እንዲያገግም ነው የምፈልገው። ሮዛ የማነ የተባለች የመቀለ ከተማ ነዋሪ ወጣት በበኩሏ ጦርነቱ በህይወቷ ሁለት አመት የትምህርት ጊዜዋ እንድትከስር እንዳደረጋት ትገልጻለች። ሁለት አመቱን ባይመለስልን እንኳን እንደማይቀጥልና ከአሁን በኋላ እንደማይኖር ሳውቅ ደስ ብሎኛል በማንም የትግራዋይ ብዙ ነገር ቀርቶብኛል ብዬ አስባለሁ ማለት ቀለል አድርገን ብናየው ራሱ ከትምህርት አቋርጫለሁ የዩኒቨርስቲ ተማሪ ነበርኩኝ ሁለተኛ አመት ተማሪ ነበርኩኝና ዘንድሮም መረቅ ነበር ግን ላይክ ሁለት አመት ስለከሰርኩኝ ሌላ ሁለት አመት ያስፈልገኛል ማለት ነው ተመርቄ ስራ ሚይዝበት ጊዜ ተራዝመዋል ከጎኒ ብዙ ሰዎችን አጥቻለሁ Godun içine ne አንዳንዶቹ ምንም ማውቀው ነገር የለም። የት እንዳሉ እንኳን ቢሞቱ ይኖሩ እንኳን አላቅም አካላቸው ይጎደላል። በቀጣይ የወጣቶች አቅም በሚያጎለበት መንገድ መንግሥት ሊሰራ ይገባል ብላለች። በቀጣይ መደረግ ያለበት ብዬ የማስበው ማለት ነው ያው ሁለት አመታችን ከስረናል። ኦልሬዲ አይመለስምና እሱ የምናካከስበት ነገር እንዲፈጠር ነው የምፈልገው። የመንግስት አካላት አሉ ቢያንስ ሁለት አመታችን የሚያካከሱት ወጣትን መፍጠር የሚችል የወጣትን ማጎልበትና ሳይኮሎጂ ስትሬት ማድረግ እንደሚችል ብዙ ተቋማት እንዲከፈትልን ነው የምፈልገው እና ቢያንስ በሱ በሱ እንኳን ቶሎ ዲቨሎፕ አድርጎ ወደነበረበት ራ የሚያስቀጥልበት ሁኔታ እንዲፈጠር ነው የምፈልገው ለአከንባይ እየተባለ አስተያየት ሰጪ በበኩሉም የሰላም ስምምነቱ ማደናቀፍ የሚፈልጉ ሀይሎች ከጦርነቱ ማትረፍ የሚፈልጉ ናቸው ብለዋል። በተለይ አምራች ሀይሉ ወጣቱን ነው እየረገፈ ያለው፣ ከትግራይም፣ ከኢትዮጵያም፣ ከሌሎችም። ስለዚህ ይሄ አውዳሚ ጦርነት በሰላም ተቋጭ ስሰማ በጣም ነው ደስ ያለኝ እንደ አንዱ ወጣት ትግራዋይ የትግራይ ሕዝብ ከመጀመሪያውም ሰላም ፈላጊ ነው። ስለዚህ ከትግራይ ሕዝብ እኔ አንድ ነኝ፣ ሰላም ፈላጊ ነኝ። ጦርነቱ በሰላም ይቋጭ ሲባል በጣም ነው ደስ ያለኝ እንደ አንድ ወጣት። ሰላም ለማደናቀፍ የሚሞክሩ ኃይሎች ከየትኛውም ቦታ ከዚህ ጦርነት አትራፊ መሆን አለባቸው። ስለዚህ ለእነዚህ ኃይሎችም በሰላም መታገል ነው ያለብን። ይህ የሰላም ስምምነት ቶሎ ተግባራዊ ሊሆን ይገባል። በማለትም ለአከ ገልጿል። ሰላሙ ቶሎ እንዲፋጠን እርዳታ ቶሎ እንዲገባ ባለፈው ሁለት ዓመት ያገኘ ነው መከራ ያገኘ ነው። ታይቶ የማይታወቅ ጭፍጨፋ፣ ታይቶ የማይታወቅ ውድመት፣ የሰው ህይወት በተለይ በተለይ የወጣቶች ህይወት ደግሞ አምራች የሚባል ኃይል ስናጣ ነው የቆየ ነው። ስለዚህ ለዚህ ሰላም ተግባራዊ እንዲሆን ሰብአዊ እርዳታ ያለ ገደብ እንዲገባ መሰረታዊ ነገሮች እንዲከፈቱ፣ ባንክ እንዲከፈት፣ ስልክ እንዲሰራ፣ መብራትን እንዲበራ ከተፈለገ ከሰላም ፈላጊ ሀይሎች ጎን ሆነን መታገል ነው ያለብን ብዬ ነው ማስበው። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም ከሰሞኑ ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም ተማሪዎች ያለባቸውን የቋንቋ ችግር ለመቅረፍ አስተዋጽኦ እንደሚኖረው አንድ የትምህርት ባለሙያ ተናገሩ። በትምህርት ሚኒስቴር የቴክኖሎጂ ባለሙያዎች እንደተዘጋጀ የተነገረለት ይኸው የእንግሊዝኛ ቋንቋ መማሪያ ከኢትዮ ቴሌኮም ጋር በመተባበር በነፃ የሚቀርብ እንደሆነም ተገልጿል። ገብረ ሚካኤል ገብረ መድህን ዘገባለሁ። ባለፈው አርብ በትምህርት ሚኒስቴር ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም የዩቲዩብ አይነት ሆኖ የተለያዩ የመማሪያ ይዘቶች የተጫኑበት እንደሆነ ተገልጿል። በኢትዮጵያ የትምህርት ይዘትን ለመረዳት አንዱ ችግር የቋንቋ እንደሆነ የሚገልጹት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ እንዲህ አይነት ጥረት ችግሩን ለመቅረፍ እንደሚያግዝ ይናገራሉ ተማሪዎች ሁለት ነገር ነው አሁን ስራግል የሚያረጉት አንደኛ ቋንቋውን መረዳት አለ ሌላኛው የትምህርቱን ይዘት መረዳት አለ ቋንቋውን ደግሞ በደንብ በአግባቡ ካልተረዱት ይዘቱን ልረዱት አይችሉም እና ስለዚህ ቋንቋውን ማሻሻሉ ምንም ጥያቄ የለውም ኢትዮ ቴሌኮም እና ትምህርት ሚኒስቴር ያስጀመሩት በይነ መረብ ተጠቅሞ የእንግሊዝኛ ቋንቋን ማሻሻል የሚል ነው እንግዲህ ተማሪዎች በአግባቡ የምጠቀሙበት ከሆነ ክፍል ውስጥ የምንማሩትን የእንግሊዝኛ ትምህርት የበለጠ ለመማር እና የበለጠ ደግሞ ለመረዳት እንደ አጋዥ እንደ ተጨማሪ ሪሶርስ ሊጠቅማቸው ይችላል እና ያግዛቸዋል። በእርግጥም የእንግሊዝኛ ቋንቋ መማሪያውን በይፋ ያስጀመሩት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የትምህርት ጥራትን እያጓደሉ ካሉት ችግሮች አንዱ የቋንቋ አለመቻል እንደሆነ ተናግረዋል። እንግሊዝኛ እንደ አንድ ቋንቋ ሳይሆን ትምህርቱ ኬሚስትሪውም፣ ባዮሎጂውም ሂስትሪውም የሚማረው በእንግሊዝኛ ቋንቋ ግን እንግሊዝኛ ቋንቋ ዲቴሪዮሬት አርጎ አርጎ ማንም አይደለም ተማሪው አስተማሪው ራሱ ያንን ቋንቋ የማይናገርበት በጣም የሚገርም ሲቹዌሽን ውስጥ ገብተናል። የቋንቋ መማሪያው የትምህርት ጥራትን ለማሻሻል የሚደረገው ጥረት አንድ አካል መሆኑንም አመልክቷል። ከዛሬ ጀምሮ ቤትም ያለ ኢትዮጵያዊ እንግሊዝኛን እንደ ቋንቋ በደንብ መማር የሚችልበት ፕላትፎርም ነው የተፈጠረው እና ይሄ ሲግኒፊካንት የሆነ የኢትዮጵያን የትምህርት ጥራት ለማሻሻል የምናደርገው ሂደት አንድ አካል የሆነ እንቅስቃሴ ነው። አሁን ዛሬ ላውንች የምናደርገው ከኪንደርጋርደን ጀምሮ እስከ አስራ ሁለተኛ ክፍል ድረስ ፎርማል የእንግሊዝኛ ቋንቋ የሚማር ተማሪ ምን ምን እስኪሎች ሊይዝ ይገባል በሚለው ላይ የተመሰረተ ትምህርት ነው ያዘጋጀው። በሥነ ሥርዓቱ ላይ የተሳተፉት የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕወት ታምሩ ተቋማቸው ማህበራዊ ኃላፊነቱን ለመወጣት የተለያዩ ሥራዎችን እያከናወነ መሆኑን ተናግረው ተማሪዎች ይህን ፕሮግራም ሲጠቀሙ የኢንተርኔት ወጪ እንዳይበዛባቸው ነፃ መደረጉን ገልጿል። ይህ ማህበራዊ አስተዋጽኦም ተቋሙን በወር እስከ 3.5 ቢሊዮን ብር ያስወጣዋል ብለዋል። ይህንን አክሰስ የሚያደርጉ በነፃ ቢጠቀሙበት የተሻለ ይሆናል ብለን እናምናለን ማለት ነው። ምናልባት ይሄ አክሰስ ለማድረግ የሚያወጡት ወጪ ዲስከሬጅ አድርጓቸው ከአላማው እንዳንገደብ ብዙዎች አክሰስ ሳያደርጉት እንዳይቀሩ ጭምር በማሰብ ነው ነፃ የተደረገው ማለት ነው። ኢትዮቴሌኮምም ሆነ የትምህርት ሚኒስቴር ከዚህ ጋር ተያይዞ ስለሚያወጣው ወጪ ሳይሆን ትልቁ እሳቤና አሁንም አላማችን ያለው የምንፈጥረው ኢምፓክት ላይ ነው። ምን ያህል ተማሪዎች ይጠቀማሉ ወይም ደግሞ ተማሪዎች ብቻ ሳይሆኑ እንዳልኩት ለሁሉም ማህበረሰብ የሚጠቅም ነገር ስለሆነ እንደው እስከ ሀያ ሚሊዮን ይህንን ፖርታል አክሰስ ቢያደርጉት ብለን ከ20 ሚሊዮን ውስጥ ካሉን ደግሞ አምስት ሚሊዮኖቹ ቢጠቀሙ በቀን እስከ አምስት መቶ ሜጋባይት ቢጠቀሙ ምን ያህል ኖርማል ቢዝነስ ሩላችን መሰረት ሄደን ቻርጅ ብናደረግ ምን ያህል ወጪ ሊያስወጣን ይችል ነበር የሚለውን ካልኩሌት ለማድረግ ሞክረናል ማለት ነው። እና ኢን ቢሊየንስ ወጪ እንደሚያስወጣ አይተነዋል። ግን ከወጪ አንጻር ሳይሆን አሁንም እያየን አይደለ ነው ከምንገነባው ትውልድ አንጻር ይሄ ሶስት ነጥብ አምስት ለምሳሌ ቢሊየን በወር ለአምስት ሚሊየን ተጠቃሚዎች ሊያስወጣን ይችላል ብለናል። ግን እኛ ከሚመጣው ጠቀሜታ አንጻር ገንዘቡ ላይ ትኩረት ሰጥተን አይደለም እየሰራን ያለው ለማለት ነው። በትምህርት ሚኒስቴር የአይሲቲ እና የዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ የእንግሊዝኛ ቋንቋ መማሪያው የተለያዩ የመማሪያ ይዘቶችን ያካተተ ነው ብለዋል። የእንግሊዝኛን ቋንቋ በቴክኖሎጂ በመደገፍ ለተማሪዎችም ለመምህራንም ሌላም ለሚማሩበት ለሚማር ማህበረሰብ እንግሊዝኛ ቋንቋው ማዳበር ለሚችል ሰው የተለቀቀ ፖርታል ነው። አጫጭር በጣም ጥሩ ቪዲዮዎች ሆነው የሚሰጡ ናቸው። ፖድካስትም አድርገናል። ፖድካስት ማለት ትምህርት በሬዲዮ የነበረውን ነው። ሌላው መማሪያ መጽሐፍት ነው። እስከ አስረኛ ክፍል ያለውን የእንግሊዝኛ መማሪያ መጽሐፍት እዛ ላይ ያገኙታል። ይሄ ዲቨሎፕ የተደረገው እንደ ዩቲዩብ ነው። ዳውንሎድ ሼር ማድረግ ይቻላል። ያ ትልቁ አድቫንቴጅ ምንድነው? ማታ ማታም ኦፍ ደ ሪከርድ በትምህርት በሌለበትም ሰዓት ልጆች የወላጆቻቸውን ሞባይል ኦር ስማርት ዲቫይስ ያለው ሞባይል፣ ታብሌት፣ ኤኒ ፒሲም ሊሆን ይችላል ዳውንሎድ አድርጎ ከዛ ኦፍላይን መጠቀም ይችላል። የኢንተርኔት መጠቀሚያ መሳሪያዎች የሌሏቸው ተማሪዎች በትምህርት ቤቶች በተለያዩ ዘዴዎች እንዲጠቀሙ እንደሚደረግ ይገልጻሉ። ትምህርት ቤቶች ላይ ደግሞ ይሄ ለሌላቸው ትምህርት ቤቶች ደግሞ ፕላዝማ አለ። በፕላዝማ እንሰጣቸዋለን። ትምህርት ቤቶች ውስጥ ኮምፒውተር ላቦች አሉ። ሃይ ስኩሉ ላይ ሪሌቲቭሊ ያሉትን ኮምፒውተር ላቦች ተጠቅመን ተማሪዎቹ በዛ አክሰስ እንዲያደረጉ ማድረግ እንችላለን። የእንግሊዝኛ ቋንቋ መማሪያው የተለያዩ የጽሑፍ መረጃዎችንም እንዳካተተ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ቆይታችሁን ከጋቢና ቬ ጋር ለማድረግ ስለፈቀዳችሁ እጅግ አብዝተን እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ሴቶችና ቤተሰብ ፕሮግራማችን ነው። ከዚህ ቀደም ያነጋገርናቸውን መምህርት ነው ደግመን መለሰን ያመጣላችሁ። መምህርት በላይነ ሲሳይ በጎንደር ከተማ አዘዞ አፄ ፋሲል ትምህርት ቤት ውስጥ ያስተምራሉ። ማየት የተሳናቸውም ናቸው። ከዚህ በተጨማሪም የኢትዮጵያ ሴቶች አካል ጉዳተኞች ማህበር ጎንደር ቅርንጫፍ ሰብሳቢም ሲሆኑ በሚኖሩበት አካባቢ በግላቸው በመደ የሚያደርጓቸው እንቅስቃሴዎች እጅግ ብዙ ሕጻናትን የትምህርት እድል እንዲያገኙ በማድረግና በመርዳት እንዲሁም ደግሞ አካል ጉዳተኞችም ድጋፍ እንዲያገኙ እርዳታ እንዲያገኙ በማድረግ እየታደጉ ይገኛሉ። እሳቸውና በእሳቸው አማካኝነት ድጋፍ የሚያገኙ ወላጆችን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ወይዘሮ በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ ዕድሜያቸው የዓይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል። እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት ጋንጋ ገብሬን የምትባል ነው። እና ዓይኔ የጠፋብኝ በአምስት ዓመቴ ነው። ውጭ ስንጫወት አምስት ልጆች በአንድ ላይ እየተጫወትን ሳለ ድንገት የፀሐይ ነፀብራቅ መቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው፣ እኔ ግን እናቴ እስከ ባህር ዳር ድረስ ካመጣችኝ በኋላ ጸዳ፣ ድሮ ጸዳ ይባል ነበር፣ ሕክምና መጥቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል፣ ወንዱ ወደ ቤተክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብለው ለእናቴ ጫና ፈጠሩ። ሰበታ ነው የተማርኩት። ከተማርኩ በኋላ ሰበታ አውታር ቶስቴን ብዙ ሞከረች። ለምን የአካባቢው ተጽዕኖ፣ ሽጣታለች፣ እየለመነች ነው ብዙ ብዙ ነገር አሏት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስደርስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ ከዛ ጎንደር ዩኒቨርሲቲ ዲግሪየን ድግሬን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው። አሁንም ማስተሬን እያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው እና የኔ ምኞት ምን ነበረ፣ አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አድርገዋቸው በረጅም እንጨት ስጦ እንዲጠብቁ፣ ልጅ እንዲያዝሉ፣ ወፍጮ እንዲፈጩ እያደረጓቸው አሁን አራቱም በህይወት የሉ እና እኔ አንድ በልቤ ውስጥ የተቀመጠ ነበር። አካል ጉዳተኞች በተለይ ሴቶች፣ አይነ ስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር። መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲህ ይገልጻሉ። ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ ወደ ትምህርት ቤት አራት ተማሪዎችን ቦርዲንግ ወደ አስር ምናምን አስር አስራ አንድ አካባቢ ደግሞ እድሜያቸው ከአስራ አንድ ዓመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። እዚህ አካባቢ ጸዳ የሚባል አካባቢ ስራ ይዤ እንደመጣሁኝ ልጁ አይነ ስውር ነው፣ ተደብቋል እና ይቱ ጠላ ነው የሚሸጥ ሰው ነገረኝ። ሄድኩ ከቤቷል። ይሄ ልጅ ነገ ጧት ትልቅ ሰው ይሆናል፣ እኔ ተምሬ ነው ስለዚህ ይሄ ልጅ ወስጄ ላስገባዋልኩኝ እና ካቶሊክ የሚባል አለ፣ አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ አሁን አቃቢ ህግ ሆኗል። አቶ እንዳለው ለንገረው ባለቤታቸውን በማህፀን ካንሰር ምክንያት አጥተዋል። እሷም እየሰራች እኔም እየሰራው ነበረ። አጋጣሚ የማህፀን ካንሰር ታመመችብኝ። እኔም ስትታመምብኝ ቦታዬን ንብረቴን ሽጨ እንትላልኩኝ አሳክምኩኝ። አሁን እሷ ስትሞትብኝ ሚረዳኝ አጣሁኝ እና ስራም እኔም ያለ ስራ ነበር መሰራው ጠፋ እየጠፋ በወቅታዊ በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆች ማሳደግ በሳጣ ማስተምርበት አጣሁኝ፣ ማበላበት አጣሁ። እንዲታርጊ ላሳድጋቸው፣ ምን ላብላቸው፣ ምን ላስተምራቸው በምን ምኑ ከምን ላርጋቸው ዬ አሁን ቀበሌ መጣሁኝ፣ ወይ ተረከቡኝ ምናም ብዬ ስል አጋጣሚ የትዬ በላይች ነበረች፣ ኧረ እኔ ተረከቡኝ ምና ከምትል ብለማ እሷም በልሽ ብላ ው ልጆችን አጋጣሚ እንደ ድል ጉዳይ ወይ እየጋገርኩኝ እኔም እንጀራ እየጋገርኩ እኔም ከቤት እያመሰልኩ ነው አሁኑ ማሳድጋቸው ያለ ው ጊዜ ሰት መድኃኒዓለም ፈጣሪ ስጣትኝ ው ሻንጣውን ገዝታ፣ ዩኒፎርምን ገዝታ፣ ደብተሩን ገዝታ፣ ጫማውን ገዝታ ው እየረዳችልኝ ነው። በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸውን ልጆች ያሳድጋሉ። እነዚህን ሕጻናት ማሳደግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኑ ሲጨለምብኝ መጥቼ እንዴት ላድርግ ትዬ ጨነቀኝ። በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ፣ ትምህርት ቤት መማር አለባቸው ግን ሳስተምራቸው እንዴት ላድርግ ስላተ ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ አንዳንድ ሺህ ብር ሁለት ሺህ ብር ትሰጣቸዋለች። ይህን ይመስላል እንግዲህ። ምህርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም። እኔ ምንም ድርጅት የለኝም፣ ያለችኝን ደሞዝ በዚሁ አጋጣሚ አንድ ታሪክ ልነግር እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ፣ እንፍራዝ የሚባል አካባቢ ያለ የገጠር ከተማ ነው እና እዛ እያስተማርኩ ሳለ እናት፣ አባቷ፣ ወንድሟ፣ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የት ጣሏት? መንገድ ላይ ጣሏት። ምክንያቱም ቤተሰብ የአካባቢው ሰው ምንድነው፣ በአራት ቀን ልዩነት ቤተሰቦች ሞተው ብለው ፈሩ። ለምንድነው የአራት አመት ልጅ መንገድ ላይ የምተኛ ብየ ሳለቅስ ከፖሊሶች ፊት አይ የሚቀርባት ጠፍቶ እኮ ነው፣ እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ አልኳቸውና ተቀብዬ አሳደግኳት። አሁን ዲግሪ ሶስተኛ ተመርቃ ያው ስራ አላገኘችም። ተመርቃለች፣ ግን እኔ አምስት ሳንቲም ከምንም አላገኘሁም። እኔ ከደሞዜ ብቻ ነው፣ በቃ ሳጣ እበደራለሁ። ምክንያቱም እኔ ዳቦ ቁርሴን በልቼ ከሆነ ምሳዬን ላልበላ እችላለሁ። አሁን በቤቴ ውስጥ ዘጠኝ ልጆች አሉ፣ የማሳድጋቸው አራት አሉ መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ሕጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ። በእኛ በሰሜን አካባቢ በጣም ያልተነካ፣ ይህን የምነግርሽ እዚህ ቅርብ ቅርብ ያለው ነው። አሁን በየዳ የሚባል ጃናሞራ የሚባል ያልተነካ፣ በጣም ብዙ አካል ጉዳተኞች፣ አይነ ስውሮች ያሉበት እዛ አካባቢ አለ። እኔ አሁን እዛ አካባቢ መሄድ እፈልጋለሁ። ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቅርብ ቦታ ከሆነ ግን ችግር የለውም እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ። እኔ ተመሪ ነው እዚህ የደረስኩት መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ የደረሱትንም ወስጄ እንደ ምሳሌ መናገር ይችላለውኝ። በላይነት ሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማትን አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፈቃደኛ የሆኑ ወገኖች በሙሉ እንዲያገዟቸው ጥሪ ያቀርባሉ። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ፣ ጋቢና ቪኦኤ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 202 227 6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ መሰናዷችን ይቀጥላል። ለምሽቱ የመጨረሻ ወደ አደረግነው ዘገባ ነው የምንሻገረው። ቴክኖሎጂ ነው። ሮበርት ባሮን የቀድሞ የሲአይኤ አባል ሲሆኑ የሰላዮችን ገጽታ መቀየር ስራቸው ነበር። ላለፉት ሶስት አስርት ዓመታትም ጉዳት ለደረሰባቸው ሰዎች ድጋፍ ሲያደርጉ ቆይተዋል። የካሪና ባፍርዛዲያንን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል። ላለፉት ሶስት አስርት ዓመታት ሮበርት ቤረን በህመምም ሆነ ጉዳት ምክንያት እጅና እግራቸውን ወይንም የፊታቸውን ክፍል አጡ ከሲሊከን የሚሠራ ሰው ሠራሽ አካል ሲያመርት ቆይተዋል። የካንሰር ሕመምተኞችና ራስን ከማጥፋት ሙከራ የተረፉ ሰዎች፣ ጆሮዋ ራኩን በተሰኘ ሸለምጥማጥ መሳይ እንስሳ የተቦጨ ቀባት ሕፃን ሳይቀር እሱ ካገዛቸው መካከል ይገኛሉ። ተመልከቱ ለሰው ሰራሾቹ ጆሮዎች ጥቃቅን ቀዳዳዎችን እንዴት ልፈጥርላቸው እንደቻልኩ በጥርስ ማጽጃ ስንጥር ነው የሰራሁት። ይሄ በጣም አስገራሚ ነው። ቤረን ሕይወቱን ሙሉ የሰዎችን የፊት ገጽታ ሲያበጅ ቆይተዋል። ስራውን የጀመረው በ1960ዎቹ ነበረ። በዚያ ወቅት ለአሜሪካ የባህር ኃይል መጽሔት በሰዓሊነት ይሰራም ነበረ። ከዚያ የአሜሪካ የስለላ መስሪያ ቤትን ተቀላቀለ። የሥነ ጥበብ ችሎታውን በመጠቀም የሰነዶችን ቅጂ አዘጋጅተዋል። በመቀጠል ደግሞ ሰዎች ማንነታቸውን የሚሸሽጉባቸውን መላዎች የሚፈጥር ባለሙያ ሆነ። ለዚህ ስራው ሰው ሰራሽ ፀጉር፣ ጭምብሎችና ሰው ሰራሽ አካላትን ይጠቀም ነበረ። የአሜሪካ የስለላ መስሪያ ቤትን በ1993 በሚለቅበት ወቅት ዕድሜ ልኩን ያካበተውን ችሎታ እንዴት እንደሚጠቀም ያውቅ ነበረ። የአንድን ሰው መለያዎችን መለወጥ ከቻልክ በተመሳሳይ መለያዎችን የአካል ገጽታ መዛነፍ ለደረሰባቸው ሰዎችም ልትሰጣቸው ትችላለህ። በዚህ ስራ በተሰማራባቸው 30 ዓመታት ውስጥ ቤረን በሺዎች የሚቆጠሩ ሰዎችን ረድቷል። ከእነዚህ ሰዎች መካከል አንዱ በምዕራብ ቨርጂኒያ የሚኖሩት ዋይኔ ጊርሃርት ናቸው። ጊርሃርት በካንሰር ምክንያት አፍንጫቸውን ያጡ ግመምተኛ ናቸው። ሰርኔ ላይ እጢ ወጥቶብኝ ነበር። ባላስወጣው ኑሮ ወደ ሽቅብ መስፋፋቱ አይቀሬ ነበር። ስለዚህ አፍንጫ የተነሥቶ እጢው ሙሉ በሙሉ መወገዱን ማረጋገጥ ነበረብኝ። በዚህ ሳምንት ይስተካከላል ፈገግ ብዬ ከዚህ ይወጣሉ። የቤረን ዋነኛ ስራ እውነተኛ የሚመስል በተጠቃሚዎች ልክ የሚገነባ ሰው ሰራሽ አካል መስራት ነው። አካላቶቹ ልክክ ማለታቸው በእጅጉ አስፈላጊ ነው። የሰው ሰራሽ አካሉ ቀለም ከተጠቃሚው ሰው ቀለም ጋር በእርግጠኝነት ተመሳሳይ መሆን አለበት። ቤረን ችሎታውን ያዳበረው በመስኩ አንቱታን ካካበቱት የሆሊውድ የፊት ገጽ ባለሙያ ጃን ቻምበርስ በመማር እንደሆነ ይናገራል። ጃን ቻምበርስ በ1968 ዓ ምት የተሠራውን ፕላኔት ኦፍ ድ ኤፕስን ጨምሮ በተለያዩ ፊልሞች ላይ ተሳትፈዋል። እውናዊ ዘይቤ ወይንም ሪያሊዝም አንድ ነገር በተቀራራቢ ሁኔታ እንዲመሳሰል የማድረግ ስልት ነው። ጆሮን፣ ዓይንን፣ አፍንጫን፣ የፊትን አጋማሽ ወይንም ሙሉ ፊትን ሊሆን ይችላል። ቤረን መምሩ ቻምበርስ ሆሊውድ ውስጥ እንዲሠራ ያቀረቡለትን ግብዣ እንዳልተቀበለው ይናገራል። ደስታና የንቃት መንፈሱ የሚቀዳው ከሆሊውድ ተዋናያን ይልቅ እርዳታውን ከሚሹ ትክክለኛ ሕመምተኞች እንደሆን ይናገራል። በዚህ ሰዓት ቤረን አገልግሎቱን ያገኘ ሕመምተኛን እየሸኘ ነው። በአሜሪካ ቀንደኛ የስለላ መስሪያ ቤት ውስጥ የተሞረደው ችሎታ ሰዎችን ለመርዳት በዚህ መንገድ ውለዋል። Can't stand it የነበራችሁ አድማጭ ተመልካቾቻችን፣ የእሮብ ምሽት ህዳር 7 2015 ዓ.ም የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶውን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን የምንሰናበታቸው ይሆናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። የዛሬው እዚህ ላይ ተጠናቀቀ። ሰላም ጤና ስጥልኝ። Carry.